ባለፈው ግንቦት ሀያ አምስት ተቃዋሚዎች ሰልፍ አካሂደው ነበር። ከስምንት ዓመታት በኋላ ከተቀሩት ከሀገሪቱ ተቃዋሚ ፓርቲዎች ጋር ሲነጻጸር አዲስ በሆነው ሰማያዊ ፓርቲ የተደራጀው የተቃውሞ ሰልፍ ፍቃድ ማግኘቱ ኢህአደግ ለተቃዋሚ ፓርቲዎች የፖለቲካ መድረኩን ሊያሰፋ ይሆን የሚል ተስፋ ፈንጥቋል። የአሜሪካ ድምፅ ራዲዮ ዘጋቢ ማርተ ቫንደር ቮልፍ ተቃውሞውን ለማደራጀት የረዱ በጎ ፈቃደኞችና ደጋፊዎችን አነጋግራ የሚከተለውን ዘግባለች። ትዝታ ብላቸው ታቀርበዋለች። የግንቦት 25ቱ የሰማያዊ ፓርቲ ሰልፍ አደራጆች አብዛኞቹ ወጣቶች ናቸው። የሚተዳደሩበትም ሙያ አላቸው። እያቆጠቆጠ ላለው ሰማያዊ ፓርቲ ነጻ የድጋፍ አገልግሎት የሚሰጡት ከስራ በኋላ ማታ ነው። የፓርቲው ደጋፊዎች ለሰላማዊ ሰልፉ ዝግጅት ያደርጉ በነበረ አንድ ምሽት በቢሮአቸው ተገኝታ ዘጋቢያችን ማርታ ቫንደር ወልፍ ምን ውጤት እንደሚጠብቁ ጠይቃቸዋለች። የሰማይዊ ፓርቲ የእቅድና ስትራቴጂ ኃላፊ ወረታ ዋሴ ይባላል። የ36 ዓመት ወጣት ነው። በሌሎች ተቃዋሚ ፓርቲዎች ውስጥ እሳተፍ ነበር። ነገር ግን እንደተጠበቀው እምብዛም ለለውጥ ስለማይሰሩ ወጥቼ ከሌሎች ጋር በመሆን ይህን ፓርቲ መሰረትን። ይህን ፓርቲ ሙሉ በሙሉ ነው የምደግፈው ፓርቲው ግብ እንዲመታ የወጣት ወንዶችና ሴቶች ድጋፍ ስለሚያስፈልገው በዚያ ላይ እየሰራሁ ነው። ቀጠላ አድርጋ ማርታ ያነጋገረችው የ31 ዓመቱን ወጣት ጌታነህ ባልቻን ነው። ጌታነህ የሰማያዊ ፓርቲ የአደራጅ ኮሚቴ ኃላፊ ነው። ፓርቲ በሙያ የሲቪል ኢንጂነር ነኝ። ለአንድ የግል ኩባንያም እሰራለሁ። ከቀን ሥራዬ መልስ ማታ ለሰማያዊ ፓርቲ ሙሉ ትርፍ ጊዜዬን ገንዘቤንና ሐሳቤን በመስጠት አዲስ አባላት ፓርቲውን እንዲቀላቀሉ በመቀስቀስ ፓርቲው ፍትሕና ዲሞክራሲ እንዲያመጣ በዚች አገር እውነተኛ የመሪነቱን ቦታ እንዲይዝ እሠራለሁ። ይህን ዲሞክራሲያዊ ሂደት ለማምጣትም ከሌሎች ባልደረቦቼ ጋር ነው የምሠራው። ሀና ዋልልኝ የሰማያዊ ፓርቲ የሴቶች ጉዳይ ኃላፊ የሰላሳ አራት ዓመት ወጣት ናት። ሰላማዊ የትግል ዘዴን በመጠቀም ለህዝቡ የመናገር ሀሳቡን በነጻነት የመግለጽ፣ የመጻፍ ለሰብአዊ ፍጡር የሚገባውን ሁሉ ነጻነት ማስገኘት እንፈልጋለን። ኢትዮጵያ እንደ አውሮፓ አቆጣጠር ከ1991 ዓ ም ወዲህ በአንድ ፓርቲ በኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ እንደምትተዳደር ይታወቃል። የአራት ግንባሮች ጣምራ የሆነው ኢህአዴግ የኢትዮጵያን የተወካዮች ምክር ቤት ሙሉ በሙሉ ይቆጣጠራል። ወጣት አባላትን ያሰባሰበውና በማቆጥቆጥ ላይ ያለው ሰማያዊ ፓርቲ ታዲያ በግንቦታ አምስቱ ተቃውሞ ሰልፍ እንደጠየቀው ገዢው ፓርቲ የፖለቲካ እስረኞችን ካልፈታና ሰፊ የፖለቲካ መብት ነጻነት ካልፈቀደ በሶስት ወር ጊዜ ውስጥ ሌላ ተቃውሞ ሰልፍ እንደሚያደራጅ መግለጹ ይታወቃል።